The Voice of America. ኢትዮጵያ ውስጥ ያሉ መዋቅራዊ ኃይሎች ሀገሪቱ ለያዘችው የለውጥ ሂደት ፈተና መሆናቸውን ምሁራንና የፖለቲካ ተንታኞች ተናግረዋል። ሀገሪቱ የለውጥ ጉዞ ብትጀምርም መታለፍ ያለባቸው መሠረታዊ እንቅፋቶች እንዳሉ ጠቁመዋል። ኢትዮጵያ ከፖለቲካ ለውጡ ወዲህ በሚል ርዕስ ለታተመውና ዛሬ ይፋ ለተደረገው መጽሐፍ ጽሁፎች ያበረከቱ ምሁራን በአዲስ አበባ ዩኒቨርሲቲ በተካሄደ ሥነ ሥርዓት ላይ ሐሳባቸውን አካፍለዋል። በመጽሐፉ ውስጥ የተካተቱ ምክራዘል ሐሳቦችን ለፖሊሲ ግብዓት እንደሚጠቀምባቸው የጠቅላይ ሚኒስትሩ ጽሕፈት ቤት ገልጿል። እስክንድር ፍሬው ዝርዝሩን ይዟል። ከመጋቢት ሁለት ሺህ አሥር እስካሁን ያሉ ፖለቲካዊና ኢኮኖሚያዊ ጉዳዮች እንደዚሁም ሌሎች ተያያዥ ሂደቶች ናቸው ዛሬ ይፋ በተደረገው መጽሐፍ የተዳሰሱት። የኢትዮጵያን የለውጥ ሂደት ለሚገመግመው ለዚህ መጽሐፍ ጽሁፍ፣ ያበረከቱት ሐሳባቸውን ያጋሩት ደግሞ ሀያ የአገር ውስጥና የውጭ አገር ምሁራን ናቸው። ዛሬ ደግሞ ጽሁፎቻቸውን መነሻ ያደረገ ማብራሪያ ሰጥተዋል። 616 ገጾች ላሉት መጽሐፍ ጽሁፍ ካበረከቱት አንዱ የፖለቲካ ተንታኝና ተመራማሪ ዶክተር ሰሚር ዮሱፍ ናቸው። ከትናንት እስከ ዛሬ የቀጠሉ መዋቅራዊ ኃይሎች በመጋቢት ወር ለተጀመረው የኢትዮጵያ የለውጥ ሂደት ፈተና መሆናቸውን አብራርተዋል። ዶክተር ሰሚር ለአሜሪካ ድምፅ ሲናገሩ መዋቅራዊ ያሏቸው ችግሮች የትኞቹ እንደሆነ አስረድተዋል። መዋቅራዊ ስንል ከግለሰቦች ፍላጎትና አቅም ከፍ ያሉ ኃይሎች ማለት ነው እና የኢትዮጵያን ፖለቲካ ስንገመግም አንድ አባዜ በቅርብ ጊዜ ማስተውለው ግለሰቦች ላይ ፓርቲዎች ላይ የተንጠለጠለ ትንታኔ ብዙ ጊዜ እንሰጣለን እና እንትናንትና አደረገ ፓርቲው እንደዚህ እንደዚህ ሆነ በሚል ብቻ እናቅፈዋለን። ይሄ እንግዲህ የልሂቃንን የግለሰቦችን ሚና ማራከስ አይደለም። በጣም አስፈላጊ ኃይሎች ናቸው ለፖለቲካ ትንታኔ። ነገር ግን ብዙ ጊዜ የምንረሳው መዋቅራዊ ኃይሎች አሉ ታሪክን የመሰሉ ጂኦፖለቲክስን የመሰሉ ኢኮኖሚውን የመሰሉ ተቋማትን የመሰሉ እነዚህ ሁሉ መዋቅራዊ ኃይሎች ናቸው እና ከኛ ጋር በደንብ አሉ። በአይናችን ላናያቸው እንችላለን። ነገር ግን የፖለቲካ ሂደቱን መንገዱንም ፍጥነቱንም አፌክት እያደረጉ ነው በየጊዜው የሚሄዱት። እና እነሱ ላይ ትኩረት ሰጥቼ ነው ትንትና ለማድረግ የሞከርኩት። በዋነኝነት ያነሳኋቸው ነገሮች አንደኛ፣ የሀገረ መንግስቱን ተፈጥሮ ለመገምገም ሞክሬ አለሁኝ። የስቴቱን ኔቸር ለመገምገም ሞክሬ አለሁኝ። የስቴቱን ኔቸር ደግሞ ከታሪካዊ ሂደቱ አንጻር ነው ለመገምገም በተለይ ባለፉት ሁለት ዓመታት አጋጠሙ ያሏቸውን መዋቅራዊ ችግሮችን አብራርተዋል ዶክተር ሰሚር ባጭሩ ሁለት ነገሮችን ከኮቪድ በፊት ያየኋቸው ነገሮች አሉ። አንደኛ የአምባገነንነት ውርስ ሌጋሲ ኦፍ ኦቶክራቲክ ስቴት አይነት ትችላለህ። የእሱን ውርስ ለማየት ሞክር ያለሁኝ አሁንም ሙሉ ለሙሉ ያልተወገደ ችግር እንደሆነ ለማሳየት ሞክር ያለሁ በአንድ በኩል፣ በሌላ በኩል ደግሞ የሚገርመው ነገር መገነኑር ሲባል ያለፈውን ይዞ መጓዙ ማለት ነው። ያለውን መዋቅር፣ ቢሮክራሲውን፣ ተቋማቱን፣ ባህሉን የስቴቱ እንዴት ፈንክሽን እንደሚያደርግ ያለው ባህል በአጠቃላይ በታሪክ ወረ ስንወራረሳቸው የቆዩ ጉዳዮች ናቸው እና እነሱ አንድ ትልቅ ተግዳሮት ሆነው ያገለግላሉ። ሁለተኛ ነገር የሚገርምህ ነገር የጠንካራ ሀገረ መንግስት ውጤት የማይመስል ሌላ ነገር ደግሞ ያስተዋል ነው። የተቋማት መፍረክረክ ስቴት ፍርጅልቲ ያልኩት በተለይ የጸጥታ ኃይሉ ከፍተኛ መፍረክረክ ውስጥ መግባቱ በተለይ በመጀመሪያው ዓመት የለውጡ ጊዜ ውስጥ እሱም እንደዛው የፖለኮቪድ በፊት ሲያወሳስበው ቆይቷል። በተለይ ከኮቪድ-19 በኋላ በመንግስትና በተቃዋሚ ኃይሎች መካከል ያለው የጥንካሬ ልዩነት እየሰፋ መምጣቱ እንደ ችግር የሚቆጠር መሆኑን ነው። ዶክተር ሰሚር አብራሩት። ኮቪድ ከመጣ በኋላ ውስብስብ የሆነውን የኢትዮጵያ ፖለቲካ በጣም እያወሳሰበው ነው የሄደው። በአንድ በኩል ሀገረ መንግስቱና ገዢው ፓርቲ በውስጣቸው ያሉትን ችግሮች ለመፍታት ብዙ መንገድ ሄደዋል። ኮቪድ መልካም ድል ይፈጥሮላቸዋል ማለት ትችላለህ። ከዛ በኋላ የተከሰቱት ክሰቶችም መልካም ድል እየፈጠሩላቸው ነው የሄዱት፣ ለገዢው አካል ማለት ነው በሌላ በኩል ግን በተቃውሞ ጎራ ያሉትን ኃይሎች አቅማቸውን እያፈረከረከባቸው ነው ሄደው ከአንድ ኃይል በስተቀር ከህወሀት በስተቀር ብያለሁኝ። ይህ እንዳለ ሰብሰብ ሳደርገው የሰጠኝ ምልከታ ምንድን ነው? በአሁኑ ሰዓት ኢትዮጵያ ውስጥ ያለው ወይ ደካማ የሆነ ግድድር ነው፣ ዊክ ኮንቴስቴሽን ያልኩት ወይም ደግሞ መጥፎ የሆነ ግድድር ነው፣ ባድ ኮንቴስቴሽን ያልኩት ማለት ነው። ሁለቱንም በምሳሌ አስረድተዋል። ምሳሌ ያስረድቻለሁኝ እና ለዲሞክራሲያዊ ሽግግር ደግሞ የሚያዋጣው ከሌሎች ሀገሮች ተሞክሮ እንደምናየው ጤናማ የሆነ ግድድር ነው በኃይሎች መካከል በፖለቲካ ኃይሎች መካከል በፖለቲካ ኃይልና በቢዝነስ ክላሱ መካከል በፖለቲካ ኃይልና በሲቪክ ማህበራት መካከል ያለ ይሄ ሁሉ ነገር ኢትዮጵያ ውስጥ ስለማይስተዋል መዋቅራዊ አውዱን ስታየው ለፖለቲካ ሂደት ብሎም ደግሞ ሂደቱ ወደ ዴሞክራሲ እንዲያመራ የሚያስችል መዋቅራዊ አውድ በአሁኑ ሰዓት አላይ። እና ይህን ነገር ላይ ከፍተኛ ውይይት ለሁለቱ ግድድር ምሳሌ ያደረጓቸውን ይጥቀሱልኝ። ደካማ የሆነ ግድድር ያልኩት በመንግስትና በበርካታ ተቃዋሚ ኃይሎች መካከል ያሉ ነው ማለት። ደካማ ማለት ተቃዋሚ ጎራው እጅግ ሀይሎ የተፈረከረከበት ወቅት ላይ ያለ ነው። ሰዎችን የማነቃነቅ ተቋማት የመገንባት ጥምረትን የመገንባት ርእዮተ ዓለም ስራ የመስራት እነዚህ ሁሉ አቅሙ የተጎሳቆለበት ጊዜ ነው። በሌላ በኩል ደግሞ መንግስት ኃይሉ እየፈረጠ መሄደበት ጊዜ ነው። ይሄ በመካከላቸው ያለው ግንኙነት ግድድር አያስብለውም። በጣም ደካማ የሆነ ግድድር ያለበት በሌላ በኩል ደግሞ በሕወሓትና በፌዴራል መንግስት መካከል ያለው ግድድር ደግሞ ግድድር የሚመስል ነገር አለ፣ ግን ወደ ዲሞክራሲ ለማምራት ጤናማ መሳይ መሆን አለበት። ለምሳሌ የሀገርን መፈረካከስ ስጋት የሚፈጥር ከሆነ የእርስ በርስ ግጭትን ስጋት የሚፈጥር ከሆነ የተረጋጋ ዴሞክራሲያዊ ሽግግርን ለማድረግ አስቸጋሪ፣ ፈታኝ ይሆናል ማለት ነው። ስለዚህ በሁለቱ መካከል ፖለቲካችን ተወጥሮ ነው ያለው። ይህን የምናልፍበትን መንገድ ካላሰብን፣ የጊዜውን ብቻ እያየን ከሄድን የምንፈልገውን ትልቅ አላማ ላናሳካ እንችላለን። በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የሆኑት ዶክተር ከባዱ መኮንን ሌላው ጽሁፍ አቅራቢ ናቸው። ካነሷቸው ነጥቦች አንዱ ደግሞ አክራሪ ብሔርተኝነት በለውጡ ላይ ደቀነ ያሉት ፈተና ነው። ዋና ችግሩ የሚመስለኝ አንድ አገር ውስጥ እየኖርን ከሌሎች ሕዝቦች ጋር የሚያቀራርቡ ገመዶችን በታሪክም የተፈተሉ አሉ። አብሮ በመኖሩም የተፈተሉ ባህላዊ እሴታዊ እንዲሁም ታሪካዊ ግንኙነቶች አሉ። ያን የኢትዮጵያዊነትን ገመድ ከመበጠስ ጋር ይያያዛል። ስለዚህ ያ ነው አክራሪነት ወይም ጽንፈኝነት እንጂ አንድ ሰው ወይም ቡድን በሃይማኖቱ በባህሉ ቋንቋው የነበሩ መሰረት ያደረጉ ጭቆናዎች የሉም ማለት አልነበረም። እሱን እንዴት ነው አቻችለን ሁሉንም በአካተተ መልኩ መፍትሄ የምንሰጠው የሚለው ነው የተመለከትበት። ዛሬ ይፋ የተደረገው መጽሐፍ ከኢትዮጵያውያን ምሁራን በተጨማሪ የውጭ ሀገራት ዜጎችም የተሳተፉበት ነው። ከነዚህ አንዱ የሆኑት የዓለም አቀፉ የቀውስ አስወጋጅ ቡድን ኢንተርናሽናል ክራይሲስ ግሩፕ የኢትዮጵያ ተወካይ ዊሊያም ዴቪድሰን ሀሳባቸውን ለቪዮ ያጋርተዋል። So I think it was a very worthy initiative to invite, you know, essentially independent journalists, analysts. ገለልተኛ ጋዜጠኞች፣ ተንታኞችና ምሁራን በለውጡ ሂደት ላይ እይታቸውን እንዲያጋሩ ትንተና እንዲሰጡ ታሪካዊ ዳራውን እንዲቃኙ በለውጡ የተለያዩ ገጽታዎች ላይም በየዘርፎቻቸው ትንታኔ እንዲሰጡ መጋበዝ ከፍተኛ ግምት የሚሰጠው ነው። ችግሩ ምንድን ነው? ይህንን በመሳሰሉ ፕሮጀክቶች ላይ ሁል ጊዜ እንደሚያጋጥመው ጊዜ የሚወስዱ መሆናቸው ነው። ሰዎች እስኪጽፉ እርማት እስኪያደርጉና እስኪሰበስቡ ጊዜ ይወስዳል። ፖለቲካ ደግሞ ጊዜ አይሰጥህም። ይህ ሀሳብ መጀመሪያ የተጠነሰሰው በ2018 ነበር። ይፋ እያደረግነው ያለነው ግን እንደ አውሮፓውያን አቆጣጠር ዛሬ በ2020 መጨረሻ ነው። ከዚያ በኋላ ደግሞ ብዙ ነገሮች እንደተለወጡ እኔም አንተም እናውቃለን ነው ያሉት። በመጽሐፉ የተካተቱት ጽሑፎች በገለልተኛ ተመራማሪዎችና ምሁራን የተጻፉ መሆናቸውን የመጽሐፉ አዘጋጆች አስታውቀው የዓለም አቀፍ ሕግ መምህር የሆኑት ዶክተር መላኩ ገብሬ ደስታ ከመጽሐፉ አዘጋጆች አንዱ ናቸው። መጽሐፉ ገለልተኛ የሆኑ ሀሳቦች የተንጸባረቁበትና የለውጡ አዎንታዊና አሉታዊ ገጽታዎች የቀረቡበት እንደሆነ ነው የሚገልጹት። አራት ክፍሎች አሉት መጽሐፉ። ለምሳሌ የፖለቲካ ለውጡ በተመለከተ የጻፉት ስምንት ቻፕተሮች ብንመለከታቸው አብዛኞቹ ሁሉንም ሚዛናዊ ናቸው ብሎ መናገር የሚቻል ይመስለኛል። ኢንዲፔንደንት ናቸው ብሎ መናገር የሚቻል ይመስለኛል። ነጻ ናቸው ብለ ነው በአማርኛ ግን፣ አብዛኞቹን ጠጋ ብለን ስናያቸው ጥንካሬውን ካሳዩ ከገመገሙ በኋላ ያሉትን መዋቅራዊ ችግሮች ያነሷቸዋል። ፍላጎቱ ስላለን ብቻ ለውጥ ማምጣት አንችልም የሚለው ነገር ጎልቶ ይወጣል። ከውስጣችን፣ በታሪካችን ውስጥ የተፈጠሩ መዋቅራዊ የሆኑ ስትራክቸራል የሚባሉት አይነት ነገሮች እስካሉ ድረስ በቀላሉ ከምንፈልገው አንድ ነጥብ ተነስተን ነጥብ ላይ ላንደርስ እንችላለን የሚለውን ነገር ብዙዎቹ ይናገሩታል። we ብዙዎቹ ይህንን አሁን ያለንበትን የለውጥ ጉዞ ሊያደናቅፉ የሚችሉ ችግሮች ምንድን ናቸው የሚሉት ያነሷቸዋል። ከዚያም በኋላ እነሱ መፍትሄ ሊሆኑ የሚችሉ ችግሮችን ይዘረዝራሉ። አንድ ለውጥ ሲመጣ ከለውጡ መምጣት በፊት የነበሩ ችግሮችን እንዴት እናስተናግዳቸዋል የሚለው ነገር ሁሉም ጥያቄ ነው። በሱ ላይ ብቻ ሁለት ምዕራፎች፣ ሁለት ቻፕተሮች አሉ። ካውንታብሊቲ ፎር ዘ ፓስ ትራንዚሽናል ጀስቲስ ወዘተ ተብለው የተጻፉ ምዕራፎች አሉ። እሱን በተመለከተ ላለፈው ጊዜ የሚኖር ተጠያቂነትና የሽግግር ጊዜ ፍትህ ለማለት ነው፣ ትራንዚሽናል ጀስቲስ። ትክክል ትክክል ነው እና የተሸፈኑት ነገሮች በጣም ሰፊ ናቸው። በመጽሐፉ የተንጸባረቁት ሀሳቦች ለፖሊሲ ግብአት እንደሚያገለግሉ ደግሞ የኢትዮጵያ መንግስት አመልክቷል። በጠቅላይ ሚኒስትር ጽፈት ቤት ከፍተኛ የፖሊሲ አማካሪና ከመጽሐፉ አዘጋጆች አንዱ የሆኑት አቶ ማሞ ምህረቱ ይሄንኑ ነው የሚያብራሩት። በጣም ትልቅ ግብዓት ነው ያሉት። በጽሑፎቹን በምታይበት ጊዜ በዝርዝር ብዙ ነገሮችን የዳሰሰ ነው። ለምሳሌ መጀመሪያ አካባቢ ያለው አስተዋጽኦ ያደረጉት ፕሮፌሰር ክላፋም የኢትዮጵያ የለውጥ እንቅስቃሴ የታሪካዊ አውዱን ከአፄ ቴዎድሮስ ጀምሮ ለማየት ሞክረዋል። እዛ ላይ ትኩረት መደረግ አለባቸው ብሎ ያነሷቸው ሀሳቦች በጣም ትልቅ የሆነ ፋይዳ አላቸው፣ አሁን ለምናደርገው የለውጥ እንቅስቃሴ። እንግሊዛዊውን ተመራማሪ የጠቀሱልኛል። ፕሮፌሰር ክላፋም ለአለፉት አርባ ዓመታት ያክል በኢትዮጵያ ላይ ጥናት ሲያካሄዱ ቆዩ ሰው ናቸው። ሌሎችም እንደዚሁ። ስለዚህ ትልቅ ግብዓት የሆኑ በእኛ እይታ ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ አንድ አስተዳደር ስልጣን ከያዘ በኋላ ራሱን ተመልሶ የሚያይበት የሚመረምርበት በጥናት የተመረኮዘ የተለያየ ሀሳቦች ያላቸው ሰዎችን ያሳተፈ መጽሐፍ ነው የምርምር ውጤት ነው። ስለዚህ ትልቅ ፋይዳ ይኖረዋል። ትልቅ ምሳሌ ይሆናል። ሌሎችም ይሄን መሰረት አድርገው ተመሳሳይ የሆነ ስራ ውስጥ እንዲሳተፉ እንፈልጋለን። ከዚህ በኋላ የሚደረጉ ውይይቶች ጥንፍ ላይ የተመረኮዙ ሳይሆን ሀሳብ ላይ የተመረኮዙ ጥናት ላይ የተመረኮዙ እሳቤ ላይ የተመረኮዙ እንዲሆን እንፈልጋለን ሀሳብ የሚፈራ ነገር አይደለም። ይኸው ሀሳብ ኢምብሬስ የሚደረግ የሚወሰድ ነገር ነው። ሰዎች የተለያየ ሀሳብ በሚያነሱበት ጊዜ በጋራ ሁላችንም ያለን እውቀት ይጨምራል። ስለዚህ በዛ መንፈስ በዛ እይታ ነው በነጻነት ይህን የመጽሐፍ ፕሮጀክት የጀመርነው። በውጤቱም በጣም በጣም ደስተኞች ነው። ለምን በእንግሊዝኛ ሆነ ህትመቱ? ለምሳሌ በእንግሊዝኛ የሆነው በዋነኛነት የአማርኛ ተናጋሪ ያልሆኑ ሰዎችን ለማሳተፍ ስለፈለግ ነው። እንግዲህ እንዳየው ተመራማሪዎችን ተመራማሪዎችን ለመጨመር ስለተፈለግ ነው እንዳየው ይሄ ለመጀመሪያ ጊዜ ለውጥን በተመለከተ ራሳችን በራሳችን የሰራው ራሳችን ያየንበት መጽሐፍ ነው። ግን እንደሚታወቀው ከኢትዮጵያ ውጭ ያሉ ተመራመሪዎችም በኢትዮጵያ ጉዳይ ላይ ይጽፋሉ። የነሱን ሀሳብ ማግኘት ፈልገናል። ስለዚህ ስራውን ቀለል ለማድረግ ነው። ግን ይሄ የመጀመሪያ መጽሐፍ ነው የሚሆነው አን ከዚህ በኋላ እኛም ሌሎችም ተመሳሳይ ፕሮጀክት ስጥ ተራለን እንሳትፋለን ብለን ተስፋ እናደርጋለን። ዛሬ በአዲስ አበባ ዩኒቨርሲቲ በተካሄደው ስነ ስርዓት ላይ በመጽሐፉ የተንጸባረቁ ሀሳቦችን መነሻ ያደረገ ውይይት ተካሂዷል። ለተነሱ ጥያቄዎችም ምላሽ ተሰጥቷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።